ሰኔ 15 አስራአምስት ቀን በባህር ዳር እና በአዲስ አበባ የተፈጸሙት ግድያዎች ግንኙነት እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስት የሰኔ 15 አምስቱን ክስተት የያዘበት ሁኔታ እጅግ ኃላፊነት የሞላበት እንደሆነም አስረድተዋል። አስደናቂ በሚባል አመራር ነው የተከናወነው ብለዋል። መንግስት የድርጊቱ ተጠርጣሪዎችን ለመያዝ በሚል የተቃውሞ ድምፆችን ያፍናል በሚል ከአንዳንድ ወገኖች የሚሰነዘሩ አስተያየቶችንም ማጣጣላቸው ይታወቃል። በዚሁ በጋዜጣዊ መግለጫቸው በእርሳቸው የሚመራው የለውጥ ቡድን በዲሞክራሲና የሰብአዊ መብት ላይ ያለው አቋም አለመቀየሩንም ጠቅላይ ሚኒስትሩ አብራርተዋል። የጠቅላይ ሚኒስትር አብይ መንግስት ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ያሉ ሁኔታዎችን ለማሻሻል እየሰራ ስለመሆኑ በቂ አመላካቾች እንዳሉ አንድ ዓለም አቀፍ ተንታኝ ተናግረዋል። ከመንግስት ምላሽ አንጻር የቀጠሉ ችግሮች መኖራቸውን እኚሁ ተንታኝ ያስረዳሉ። እስክንድር ፍሬው ተከታዩን ዘገባ ይዟል። ትናንት ተራው የጠቅላይ ሚኒስትሩ ነበር። የሰኔ አስራ አምስቱን ክስተት ተከትሎ የተካሄዱ ስርዓቶችና ሌሎች እርምጃዎች በአንዳንድ ወገኖች የተተረጎሙበት መንገድ መንግስታቸውን ለወቀሳ የሚዳርግ ነበር። እርምጃዎቹን በጅምላ ከመተቸት ጀምሮ ጠቅላይ ሚኒስትሩ በዴሞክራሲና በሰብአዊ መብት ጉዳዮች ላይ ያላቸው አቋም መሸርሸሩን እስከ መናገር የደረሱ አስተያየቶች የሰጡ ወገኖች አልጠፉም። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት ጋዜጣዊ መግለጫ ከዚህ አንጻር የተለወጠ ነገር እንደሌለ ተናግረዋል። ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር የተካሄደ አይደለም። አሁንም ጭለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል፣ በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም። የዓለም አቀፉ ክራይሲስ ግሩፕ የኢትዮጵያ አጥኚ ዊሊያም ዴቪድሰን እንደሚሉት መሬት ላይ ያሉ ሁኔታዎችም ጠቅላይ ሚኒስትሩ የተናገሩትን የሚያረጋግጡ ናቸው። ጠቅላይ ሚኒስትሩ እየጠቀሱት ያለው ነጥብ ከረጅም ጊዜ አንጻር ዴሞክራሲያዊ ስርዓት እንዲገነባና የሰብአዊ መብት ሁኔታ እንዲሻሻል ቁርጠኛ የሆነ መንግስት እንዳለ ነው። ይህንን የሚያረጋግጥ መረጃ ደግሞ አለ። እየተካሄዱ ካሉ የህግ ማሻሻዮች አንጻር አፋኝ የነበሩትን የጸረ ሽብር፣ የሲቪክ ማህበራትና የመገናኛ ብዙሀን አዋጆችን የማሻሻልና አፋኝነታቸውን የመቀነስ ስራ እየተሰራ ነው። ከፍተኛ የሆኑ የፖለቲካ ሹመቶችም ይታያሉ። በቅርቡ እንኳን የሂዩማን ራይትስ ዋች የአፍሪካ ዳይሬክተር የነበሩት ዳንኤል በቀለ መንግስታዊውን የሰብዓዊ መብት ኮሚሽን እንዲመሩ ተሹመዋል። እነዚህ ነጥቦች መንግስት ከረጅም ጊዜ አንጻር በሰብአዊና በዲሞክራሲ ዘርፍ ያለውን ሁኔታ ለማሻሻል ያለውን ፍላጎት አመላካች ናቸው ነው ያሉት። ቀደም ሲል በኢትዮጵያ የዓለም አቀፍ ሚዲያ ወኪል ሆነው ያገለገሉት የአሁኑ የክራይስስ ግሩፕ ባልደረባ ዊሊያም ዴቪድሰን የአጭር ጊዜ በማለት የገለጹትን የመንግስት እርምጃ ግን በተመሳሳይ መንገድ አልተመለከቱትም። ከአጭር ጊዜ አንጻርና ከመንግስት የአጭር ጊዜ ምላሽ አንጻር ግን የቀጠሉ ችግሮችን እናያለን። መንግስትን መንታ መንገድ ላይ ያቆሙ አማራጮችን እናያለን። አስቸጋሪ በሆኑ የፖለቲካና የጸጥታ ጉዳዮች ምክንያት ለበርካታ ፖለቲካዊና የጸጥታ ጉዳዮች ምላሽ ለመስጠት ተገድዷል። መንግስት በአማራ ክልል ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል፣ ወይ ደግሞ በሲዳማ ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል። ያንን ክስተት ተከትሎ ከፍተኛ እስራት መፈጸሙ፣ የፖለቲካ መሪዎች መታገድ፣ የክልሉ ጸጥታ በመከላከያ ኃይሉ ስር እንዲሆን መደረጉ፣ የጸጥታ ኃይሎች ለተቃውሞ የወጡ ምናልባትም አለመረጋጋት የፈጠሩ በርካታ ሰዎችን መግደላቸው፣ ይህ የሚያመለክተው ከአጭር ጊዜ ምላሽ አንጻር መንግስት አሁንም ጨቋኝ ተብለው ሊገለጹ የሚችሉ ተግባራትን እንደሚፈጽም ነው። እነዚህ ደግሞ መንግስት ዲሞክራሲያዊ ስርዓትን ለመገንባትና ሰብአዊ መብትን ለማሻሻል ካለው የረጅም ጊዜ እቅድ ጋር አይጣጣሙም ነው ያሉት። መንግስት እርምጃ ከመውሰድ ውጪ ሌላ አማራጭ ነበረው ወይ የሚል ጥያቄም ለእኚህ ዓለም አቀፍ ተንታኝ አቅርብ ያለው በተለይ ከሰኔ አስራ አምስቱ ክስተት ጋር በማያያዝ መልሰዋል። እሳቸው ለዚህ ጥያቄ በሰጡት ምላሽ መንግስት የሰኔ አስራ አምስቱን ክስተት ተከትሎ ስለወሰዳቸው እርምጃዎች ተገቢ መሆንና አለመሆን ከወዲሁ መናገር እንደማይቻል ጠቅሰዋል። ሁላችንም ጊዜያችንን ማጥፋት ያለብን በኢትዮጵያ የተፈጠሩትን ክስተቶች ከተገቢው ሁኔታ ጋር በመተንተን ነው። የታሰሩት ሰዎች ስንት ናቸው? እነማን ናቸው? የታሰሩትስ በምን ምክንያት ነው? ተገቢውን ሕጋዊ መንገድስ የተከተለ ነው ወይ? የመሳሰሉትን በመጠየቅ ከዚያ ለጸጥታ ሁኔታው፣ ለግድያዎቹና በዙሪያው ላለው ሴራ የተሰጠው ምላሽ ተገቢ መሆኑን እንገመግማለን። ካሳምነው ጽጌ ጋር ምንም አይነት ግንኙነት የሌላቸውና በአማራ ክልል በተፈጸመው ጥቃት ተባባሪዎች ያልነበሩ ሰዎች ታስረዋል በሚል በመንግስት ላይ የሚሰነዘሩ ያልተረጋገጡ ወቀሳዎች አሉ። ያ እውነት ከሆነ ችግር አለው። መንግስት ሰዎችን በስህተት አስሯል ማለት ነው። አለበለዚያም ሆን ብሎ ከግድያው ሴራ ውጪ በሆነ ሌላ ወንጀል ሰዎችን አስሯል ማለት ነው። እናም እነዚህ አይነት ዝርዝር ሁኔታዎች ናቸው በፍርድ ሂደቱ ልንረዳቸውና ልንከታተላቸው የሚገቡት መንግስት ለሰኔ አስራ አምስቱ ሁኔታ የሰጠው ምላሽ ተገቢ መሆን አለመሆኑን መገምገም እንድንችል ነው ያሉት ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት መግለጫ ከአጭር ጊዜ ምላሽ አንጻርም ቢሆን መንግስታቸው ኃላፊነት በተሞላበት ሁኔታ መንቀሳቀሱን አብራርተዋል። መፍንቅለ መንግስቱ ካጋጠመ በኋላ የሰቀል ነው የለም የረሸ ነው የለም በሕግ አግባብ የባህርዳር አካባቢ አርሶአደሮች በሚያስደንቅ ሁኔታ አባብለውም ማርከውም ጠቁመውም አሲይዘው ለመንግስት ካቀረቧቸው ሰዎች ውጭ ለመንግስት እጁን መስጠት ፈልጎ አደጋ የደረሰበት ሰው የለም። ሲታኮስ የሞተ ሊኖር ይችላል። በተጨባጭ ግን ወንጀሉ በሕግ እንዲታይለት ለሕግ ራሱን ካቀረበ በኋላ አደጋ የደረሰበት ሰው የለም። ይሄ የሆኑ ያቅም በኢትዮጵያ ታሪክ ይሄን ነው ትውልድ ወደፊት፣ ይሄ መፈንቅለ መንግስት እንዴት ተጀመረ፣ እንዴት ተሰራበት፣ የሚዲያ ሰዎች እንዴት አራገቡት፣ እንዴት ገንዘብ ያላችሁ ሰዎች ገንዘባቸውን አስተባብረው ለዚህ ጉዳይ አሰለፉ፣ እንዴትስ ተገታ የሚለውን ወደፊት ታሪክ በዝርዝር የሚያወጣ ይሆናል። የሆነ ሆኖ ከዚህ አንፃር አስደናቂ የሚባል ሊደርሺፕ ነው የተከናወነው። ሦስት መቶ ሃምሳ ሰው ገደማ አስረን መቶ ምናምኑን ወር አርባ ቀን ባልሞላ ጊዜ ፈተን ሌሎቹንም በዚያው ፕሮሰስ መኖራችን ፍጥነቱን የሚያሳይ እንጂ የማፈን ቴንደንሲ የለም። የሰኔ አስራ አምስቱን ክስተት በተመለከተ የተሳሳቱ መረጃዎችን የሚያሰራጩ ሰዎች መኖራቸውንም ጠቅላይ ሚኒስትሩ ለጋዜጠኞች ተናግረዋል። ነገር ግን በዚህ ጉዳይ ተሳትፈው ቢታወቅባቸውም ባይታወቅባቸውም የጉዳዩ መክሸፍ ያንገበገባቸው ሰዎች በተለያየ መንገድ ይገልጻል። ለምሳሌ አንድ ቀላል ኤግዛምፕል ይህ ጉዳይ ፀያፍ ነው፣ ተገቢ አይደለም፣ እናወግዘዋለን ብለን ከዚያ በኋላ እንዴት እንፍታውን መምከር ሲገባን የጉዳዩን አፈጻጸም በጠራራ ፀሐይ በ11 ሰዓት ማንም ሰው እያዩ የተፈጸመውን ጉዳይ ከፈጻሚዎቹ ማውጣት የሚፈልግ ኃይል አለ። ይሄ ከፈጻሚዎቹ ማውጣት የሚፈልገው ኃይል የፌዴራል መንግስት ወይም ሌሎች ኃይሎች ናቸው፣ ሴራ ሰርተው እዚያ አካባቢ ያሉትን ሰዎች የገደሉት ብሎ ከነዛ በኋላ የተገደሉት ሰዎች ላይ ግን እኩል አቋም የለውም። ሌሎች ሰዎች ከሱዳን መጥተው ወይም ከሊቢያ መጥተው አማራ ክልል ያሉ አመራሮችን በጅምላ ከገደሉ ሁሉም የሞቱ ሰዎች ኢኳሊ የሚወደሱበት ወይም እንደ ስልጣን ልካቸው የሚሞገሱበት መሆን ነበረበት። ነገር ግን ግማሹ ጀግና፣ ግማሹ ምንም የሆነበት ምክንያት በግድያ ውስጥ ያለውን ኢንቴንሽን ያሳያል። ግድያው ሲነሳ ሌላ ሰው ገደለ ይባላል። ሙገሳና ውዳሴ ሲነሳ ግን መርጠ የፈለግከውን ታወድሳል የተቀረውን ታራክሳለ። እንደነዚህ አይነት ነገሮች ሞቱ አልሞቱም ሞቱ አልሞቱም የኢትዮጵያ ሕዝብ መገንዘብ ያለበት በወንጀለኛ መቅጫ 238 እንደተቀመጠው ህገ መንግስታዊ ጥቃት የሚባለው ስልጣንን በሰላማዊና ዲሞክራሲያዊ መንገድ ውጪ ለመያዝ መሞከር ነው። ቀበሌ ላይም ይሁን ወረዳ ላይ ስልጣን በዲሞክራሲና በሀሳብ ብቻ መያዝ አለበት። ከዚህ ውጪ የባለፈው ሙከራ ሌላ መሰል ሙከራ ቢያስከትልና ሰዎች የመግደል ኢንቴንሽን ከቀጠለ ያው ለግድያ ለጥይት ተቀምጠን እንወያይ ስለማይሰራ ሌላ ገዳይ መንግስት እንፈጥራለን ማለት ነው። ይሄን በደንብ ኮንሺየስ መሆን ያስፈልጋል። እየሞተ እንወያይ የሚል መንግስት የለም። መንግስት ለሰላም የዘረጋውን እጅ መንከስ እንደማያዋጣም ጠቅላይ ሚኒስትሩ በዚሁ ጋዜጣዊ መግለጫ አሳስበዋል። መጀመሪያ ጥሪያችን መጀመሪያ ጥሪያችን አንገዳደል፣ ከኤርትራ ምኑ ከእስርም ተፈቱ፣ በሀሳብ እንወያይ፣ በምርጫ አሸንፉ ብለን የጋበዝነው እኛ ነን። የታጠቀውን ኃይል የታሰረውን ኃይል ይህ ኃይል ከመጣ በኋላ ትጥቁን አራክ በሰላማዊ መንገድ በድርድር በውይይት ሀሳቡን ሽጦ በህዝብ ከተመረጠ በተደጋጋሚ እንዳልኩት ስልጣናችንን በደስታ ለማስረከብ ዝግጁ ነን። ሰዎች እያስፈራሩን ስልጣን የሚይዙ ከመሰላቸው ግን እድገታችንን አያውቁትም ማለት ነው። በመፍራት እኛን ስልጣን መቀማት አይቻልም። እኛን በሀሳብ በማሸነፍ ብቻ ነው ስልጣን መቀማት የሚቻለው። በሀሳብ ማሸነፍ የሚችል ኃይል ደግሞ ካለ ሁሌም እንደምንለው አሁን ዝግጁ ነን እና ግድያ ጸያፍ ነው። በሀያ አንደኛው ክፍለ ዘመን ሰው ወንድሙን ገሎ ስልጣን አይይዝም፣ ቢይዝም አይጸናም። የጀኔራል መንግስቱን መፈንቅለ መንግስት ሙከራ ኮሄር መንግስቱ ቢያሳኩትም ሌሎች ሙከራዎች ነበሩ። ኢትዮጵያ ውስጥ አንድ የተሳካ መስል ኢትዮጵያን ግን ለዘመናት ወደኋላ የመለሰ ሙከራ መንግስት መሆን ከመቻሉ ውጪ በመፈንቅለ መንግስት የተረጋጋ መንግስት መፍጠር አይቻልም በተለይ አሁን ባለው ኢትዮጵያ ውስጥ እና ይህንን ነገር መኮነን፣ መጠየፍ እንዳይደገም ማድረግ ነው ከሁላችንም የሚጠበቀው። መንግስት አቅም በፈቀደ መጠን እያጣራ ህጋዊ በሆነ መንገድ ሰዎቹን እየፈታ ይሄዳል። የማፈን ኢንቴንሽን የለውም፣ የማፈን ልምድም የለውም። ያ ቢሆን ኖሮ ቅድም እንዳልኩት ይሄ ሁሉ በሁሉም አውድ የሚናገር ሰው ባልኖረ ነበር። መፈንቅለ መንግስቱ በቂ ኮዝ ነው፣ በቂ ምክንያት ነው። ይህን ሀሳቦ የማፈን ፍላጎት ቢኖር ለማድረግ ግን አልተደረገም። ቁጥሩ እንዳነሳውላችን በጣም ጥቂት ሰው ነው። ይህ ጠየቀው ጠቅላይ ሚኒስትር አብይ አህመድ ትናንት በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ፣ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ